የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ክስ ባልተሳላቸው የዞን 9 አምደኞች ጉዳይ ዛሬ ብይን ይሰጣል ተብሎ ቢጠበቅም ለሌላ ጊዜ ቀጠሮ ሰጥቷል። ተከሳሾች የተለያዩ አቤትታዎችን ለችሎቱ አቅርበዋል። በሌላ ዜና በዚሁ ችሎት ብይን ከእስር እንዲፈቱ ባለፈው ሳምንት ትዕዛዝ የተሰጣቸው ወይም የተሰጠላቸው የቀድሞው የአንድነት የአመራር አባል አቶ ሀብታሙ አያሌው እና ሰባተኛው ተከሳሽ አቶ አብርሃም ሰሎሞን እስከ ከእስር ያለ መፈታታቸው ታውቋል። የፍርድ ቤቱ ብይን በአቃቤ ሕግ የይግባኝ አቤቱታ መታገዱ ነው የተነገረው። በጉዳዩ ላይ የህግ አስተያየት ባለሙያ ምን እንደሚል እሳቸው የህግ መሰረት የለውም ነው ያሉት። መለስካቸው ዘገባለሁ። ክሳቸው የተቋረጠው አምስት ጦማሪያንና ጋዜጠኞች ከእስር ከተፈቱ በኋላ በቀሩት አምስት ተከሳሾች ጉዳይ የከፍተኛው ፍርድ ቤት አስራ ዘጠነኛ ወንጀል ችሎት ዛሬ ብይን ለመስጠት ሁለተኛውን ቀጠሮ ሰጥቶ ነበረ። ይሁንና ዛሬም በጽፈት ቤቱ ውስጥ ተከሳሾችንና ጠበቆቻቸውን ብቻ አስገብቶ ሌላ ተለዋጅ ቀጠሮ ለሶስተኛ ጊዜ እንደሰጠ የተከላካይ ጠበቃ አቶ አማ መኮንን ገልጸዋል። የተገለጸልን ምንድን ነው? ያው ፍርድ ቤቱም ይህንኑ ገልጿል። ዛሬ ብይኑን ለማድረስ ቃል ተገብቶ እንደነበረ ነገር ግን አሁንም ከሰነዱ ብዛት አንጻር በተገባው ቃል መሰረት ብይኑን ዛሬ ማድረስ እንዳልተቻለ፣ በሌላም በኩል ደግሞ ሁለቱ ዳኞች ስለሌሉም ገና መነጋገር እንደሚያስፈልግ ይህን ይህን ሁሉ ግምት ውስጥ በማስገባት ዛሬ እንዳልደረሰ ነው የችሎቱ የግራ ዳኛ የገለጹልን። አቶ አማ አክለውም ፍርድ ቤቱ ተለዋጭ ቀጠሮ ለጳጉሜ ሁለት ቀን ሁለት ሺህ ሰባት ዓመተ ምህረት መሆኑ እንደተገለጸ ተከሳሾቹ የተለያዩ አቤቱታዎች ማቅረባቸውን ገልጸዋል። በዚህም መሠረት አቶ በፍቃዱ ኃይሉ ይህ ሁሉ እንግልት ከሚደርስብን አንድ ፊቱን ተከላከሉ ብንባል ይሻላል እንዳለና ፍርድ ቤቱም ብይኑ በተጠቀሰው የሰነድ ብዛት ምክንያት ብቻ መድረስ እንዳልቻለ ተገልጾለታል ብለዋል። ሶስተኛ ተከሳሽ አቶ ናትናኤል ፈለቅም ያቀረበው አቤቱታ እንደነበረም አቶም አስታውሰዋል። የማረሚያ ቤቱ አስተዳደር ተከሳሾችን ተመሳሳይ ልብስ ለብሰው ችሎትን እንዳይቀርቡ ፍርድ ቤት ትእዛዝ ሰጥቷል በሚል ዛሬም በብዙ ውዝግብ ወደ ችሎት እንደመጡ ጠቅሶ ፍርድ ቤቱ ይህን ትእዛዝ ሰጥቶ ከሆነ በምን አገባብ እንዳዘዘ ይገለጽልን የሚል ጥያቄ አቅርቦ ነበረ ብለዋል። ፍርድ ቤቱ የወሰደውን እርምጃ አብራርተዋል። ችሎቱ የማረማ ቤትን ተወካይ አስጠርቶ መቼና የት ቦታ ይሄ ችሎት እንደዚህ አይነት ትዕዛዝ እንደሰጠ እንዲገልጽ ለማረማ ቤት ተወካይ ጠይቆ የማረማ ቤት ተወካይ ግን ያው ይሄ እኛ በቀጥታ ይሄ ችሎት እንደዚህ አዟል አላልንም፣ ግን በአጠቃላይ ተከሳሾች እንደዚህ ዩኒፎርም ለብሰው መምጣት የለባቸውም የሚል ነገር ስላሉ በዚህ ምክንያት ነው እኛም ይህም ማድረግ አትችሉም ብለን የነበር ነው የሚል መልስ ሰጠ። ነገር ግን ፍርድ ቤቱ በአጽንኦት ይሄም ችሎት እንደዚህ ያላዘዘም፣ ስለዚህ ተከሳሾች እንዲህ አይነት ይልበሱ፣ እንደዛ አይነት አይልበሱ የሚል ትእዛዝ አይሰጥም። በዚህ በኩል የተወሰደ ነገር ካለ እንዲታረም በሚል ለማረሚያ ቤት ተወካዩ ማሳሰቢያ በመስጠት በዚሁ ነው እንግዲህ ዛሬ የተሰናበት ነው። በዚህ የክስ መዝገብ ክሳቸው ከተቋረጠው አምስቱ ተከሳሾች ሌላ ዛሬ ሊሰጥ የነበረውን ብይን ሲጠብቁ የቆዩት በሌለችበት የተከሰሰችው ሶልያና ሽመልስን ጨምሮ በፈቃዱ ኃይሉ ናትናኤል ፈለቀ፣ አጥናፉ ብርሃንና አቤል ዋበላ ናቸው። በተያያዘ ዜና ባለፈው ሳምንት ነሐሴ 14 ቀን ይኸው ችሎት በሰጠው ብይን በሽብር ወንጀል ተከሰው ሲከራከሩ ከቆዩት መካከል የቀድሞ የአንድነት የዲሞክራሲና ለፍትህ ፓርቲ አመራር አባል አቶ ሀብታሙ አያሌውንና ሰባተኛ ተከሳሽ አቶ አብርሃም ሰለሞንን መከላከል ሳያስፈልጋቸው በነጻ አሰናብቶ እንዲፈቱ ወስኖ የነበረ ቢሆንም እስከዛሬ ድረስ ብይኑ ተፈጻሚ ሳይሆን መቅረቱ የቤተሰብ አባላት ለቪኦኤ ገልጸዋል። ይህ የፍርድ ቤቱ ውሳኔ አቃቤ ሕግ ለጠቅላይ ፍርድ ቤት አቅርቧል በተባለ ይግባኝ አቤቱታ ምክንያት መታገዱን የአቶ ሀብታሙ አያሌው ባለቤት ወይዘሮ ቤተልሔም አዛነው ለቪኦኤ ገልጸዋል። ይህ የሕግ ትዕዛዝ በእርግጥ ተሰጥቶ ከሆነ እንዴት ያለ የሕግ መሰረት እንዳለው አቶ አምሃ መኮንንን ጠይቄያቸው ነበረ። ጸንቶ ካለው የሕግ ስርዓታችን አንጻር በተለይ በወንጀል ጉዳይ አንድ የበታች ፍርድ ቤት ተከሳሽ በነፃ እንዲለቀቅ ውሳኔ ከሰጠ ያ ውሳኔ ያለምንም ቅድመ ሁኔታ መፈጸም ነው ያለበት። ምናልባት በዚህ ውሳኔ አቃቤ ቅሬታ አለኝ ብሎ በተገቢው የህግ ስርዓት መሰረት የይግባኝ አቤቱታውን ለከፍተኛው ወይም ለይግባኝ ሰሚው ፍርድ ቤት ሊያቀርብ መብት አለው። ይሄ በሚሆንበት ጊዜም ቢሆን በስነስርዓት ህጉ ላይ በስር ፍርድ ቤት በተከሳሽ በነፃ የተለቀቀ ተከሳሽ ውሳኔ ይግባኝ ሰሚ ፍርድ ቤትም ቢሆን ሊያግድ እንደሚችል የህግ ስርዓታችን የሚያስቀምጠው ነገር የለም። አቶ አማ እንደሚያስረዱት ከሆነ እንዲህ ያለው ይግባኝ በኢትዮጵያ ህግ የሚፈቀደው ለተከሳሽ ነው። ይልቁንም በህግ ስነስርዓታችን ላይ የተቀመጠው አንድ ተከሳሽ በስር ፍርድ ቤት በዋስ ሆኖ እየተከራከረ እያለ ስር ፍርድ ቤቱ ተከሳሹን ጥፋተኛ ብሎት የቅጣት ውሳኔ በተለይም ነፃነትን የሚያሳጣ የእስር ቅጣት ቢወስንበት ይሄ ተከሳሽ ውሳኔውን በመቃወም ይግባኙን ለቀጥሎ ላለው የፍርድ ቤት ደረጃ ይግባኙን ሊያቀርብ ይችላል። ሊግባኙን ሊያቀርብ ብቻ ሳይሆን ይሄ ይግባኙ ያቀረበው ይግባኝ ተመርምሮ ውሳኔ እስኪያገኝ ድረስ በስር ፍርድ ቤት የተጣለበት የእስር ቅጣት እንዲገደብለት ወይም ውሳኔው ከመፈጸም እንዲታገድለት ሊያመለክት እንደሚችልና ፍርድ ቤትም አዎ ይግባኙን መርምሬ ውሳኔ እስክሰጥ ድረስ በዚህ ሰው ላይ የተወሰነው የእስር ቅጣት እንዳይፈጸም ብሎ ሊያግድ እንደሚችል በወንጀለኛ መጥጫ ስነስርዓት ህጋችን መቶ ሰማኒያ ስምንት ላይ በግልጽ ተቀምጧል። የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት ከአቶ ሀብታሙ አያሌውና ከአቶ አብርሃም ሰለሞን ጋር መከላከል ሳያስፈልጋቸው በነጻ እንዲሰናበቱ የበየነላቸው አቶ ዳንኤል ሽበሺ፣ አቶ አብርሃ ደስታና አቶ የሸዋስ አሰፋ ከዚህ ቀደም በዚሁ ችሎት በክርክር ላይ እያሉ የችሎት ሥራ አውካቸዋል በሚል ቅጣት የተጣለባቸው ስለሆነ ይህን ቅጣት ፈጽመው እንደሚለቀቁ በብይኑ ላይ እንደተገለጸ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ